The Voice of America. የኢትዮጵያ ሕዝብ ተወካዮች ምክር ቤት ዶክተር ደብረ ጽዮን ገብረ ሚካኤልን ጨምሮ የ38 ሰዎችን ያለመከሰስ መብት ዛሬ ባካሄደው ስብሰባ አነሳ። በህወሀት ውስጥ አለ የተባለው የወንጀለኞች ቡድን የሽብር ጥቃት ለመሰንዘር መረብ እንደዘረጋ የጠቅላይ ሚኒስትር ጽህፈት ቤት አስታወቀ። ዓለም አቀፉ ህብረተሰብ የወንጀለኛው ቡድን ከሚነዛው የሐሰት መረጃ ራሱን እንዲጠብቅም ጥሪ አቀረበ። መለስካቸው አምሃ ዝርዝር አለው። የህዝብ ተወካዮች ምክር ቤት ዛሬ ከቀትር በፊት ባካሄደው መደበኛ ስብሰባ ከፌዴራል ጠቅላይ ዐቃቤ ህግ የአለመከሰስ መብትን ለማንሳት በቀረበው የውሳኔ ሐሳብ ላይ ተወያይቶ የሰላሳ ስምንት ሰዎችን ያለመከሰስ መብት ማንሳቱ ታወቀ። ከእነዚህ ያለመከሰስ መብታቸው ከተነሳባቸው ሰዎች መካከል ዶክተር ደብረ ጽዮን ገብረ ሚካኤል፣ አቶ አስመላሽ ወልደስላሴ፣ አቶ አባይ ፀሐዬ፣ አምባሳደር አዲስ አለም ባሌማና አቶ ጌታቸው ረዳ ይገኙበታል። የኢትዮጵያ ቴሌቪዥን ዘገባ እንደሚያመለክተው እነዚህ ያለመከሰስ መብታቸው የተነሳባቸው ሰላሳ ስምንት ሰዎች ከፍ ያለ የሀገር ክህደት በመፈጸም በሕገ መንግሥቱና በሕገ መንግሥታዊ ሥርዓቱ ላይ በተደረገ ወንጀል የጦር መሣሪያ ይዞ በማመፅ የሀገሪቱን የፖለቲካና የግዛት አንድነት በመንካት በሚፈጸም ወንጀል የሀገር መከላከያ ኃይልን በመጉዳት እና በሽብር ወንጀል በመሳተፍና ዋና ሽብር አቅራቢ በመሆን በመጠጠራቸው እንደሆነ ተገልጸዋል። ምክር ቤቱ ውሳኔውን በሙሉ ድምፅ እንዳጸደቀውም ታውቋል። የአለመከሰስ መብታቸው ከተነሳባቸው ሰዎች መካከል አብዛኞቹ የዚሁ ምክር ቤት አባል የነበሩ መሆናቸው ይታወቃል። በሌላ በኩል ደግሞ የጠቅላይ ሚኒስትር ጽህፈት ቤት በኦፊሴራው የፌስቡክ ገጹ እንዳሰፈረው በህወሀት ውስጥ አለ ያለው የወንጀለኞች ቡድን በአዲስ አበባና በሌሎቹ የሀገሪቱ ክፍሎች ፍርሃትን ለመንዛትና የሽብር ጥቃት ለማድረስ አስፈጻሚ መረብ አቋቁመዋል ሲል አስታወቀ። አክሎም ግጭቶችን ለማነሳሳትና በተለያዩ የሀገሪቱ አካባቢዎች የሽብር ጥቃቶችን ለማካሄድ ተልኮ ከወንጀለኛው ቡድን ወስደው በመንቀሳቀስ ላይ ናቸው ተብለው የተጠረጠሩ ግለሰቦች በፌዴራልና በአዲስ አበባ ፖሊስ አማካኝነት በቁጥጥር ስር እየዋሉ መሆናቸውን ያትታል። የተጠርጣሪዎቹ ስብጥር ከተለያዩ የሙያ የኑሮና የብሔር ተወላጆች መሆኑን ያብራራው የጠቅላይ ሚኒስትር ጽህፈት ቤት ይፋዊ የፌስቡክ ገጽ አሁን በቁጥጥር ስር የዋሉት ተጠርጣሪዎች ቁጥር መቶ ሀምሳ መድረሱ ያሳያል። ከእነዚህም መካከል ጥቂቶቹ የሚደክኑት የጸጥታ ስጋት አነስተኛ መሆኑን ከግምት ውስጥ በማስገባት በዋስ ተለቀዋል ብለዋል። ይኸው መግለጫ አንዳንድ ስመጥር የሆኑ ድርጅቶችና ግለሰቦች በተሳሳተ መንገድ የእስረኞችን ቁጥር በተመለከተ ሙሉ በሙሉ ያልተረጋገጠና የተጋነነ መረጃ እያሰራጩ እንደሆነ ይናገራል። የሕግ አስከባሪው አካል አሰራር ደንብን የተከተለ እንጂ እንደሚወራው በማንነት ላይ ተመስርቶ ግለሰቦችን የሚያጠቃ አይደለም ሲል መግለጫው ያብራራል። በመጨረሻም መግለጫው ሁሉም ዓለም አቀፍ አጋሮችና ተዋንያን ህወሀት ውስጥ በሚገኝ ወንጀለኛ ቡድን እየተነዛ ያለውን የውሸት ዘመቻ ልብ እንዲሉ ሲል ጥሪ አቅርቧል። በተያያዘ ዜና ፌዴራል ፖሊስ በመከላከያ ሰራዊት የሰሜን እዝን የሬዲዮ መገናኛ በመጥለፍና የመገናኛ ስርዓት እንዲቋረጥ በማድረግ እዙ በህወሀት ጁንታ የጥፋት ቡድን ጥቃት እንዲፈጸምበት ሲያመቻቹ ተገኝተዋል በሚል የጠረጠራቸውን ሰባት ጄኔራል መኮንኖች ዛሬ ፍርድ ቤት እንዳቀረባቸው ማምሻውን የኢትዮጵያ ቴሌቪዥን አስታውቋል። ይህን ተግባር በዋናነት ሲያስፈጽሙ የቆዩት ቀደም ሲል በሀገር መከላከያ ሰራዊት የመገናኛ መምሪያ ኃላፊ የነበሩት ሜጀር ጄኔራል ገብረመድህን ፈቃዱ ወይንም በቅጽል ስማቸው ወዲነጮ መሆናቸው ትናንት መዘገባችን ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ